የሀገራችን ጦር ሰራዊት ለራሱ ፍጆታም ሆነ ለሽያጭ የሚውሉ ዘመናዊ ጦር መሳሪያዎችን ማምረቱ ተገቢና የሚደገፍ ነው። መቼም ሀገራችን በተስፋፊዋ ሶማሊያ በአስራ ዘጠኝ ስልሳዎቹ መጨረሻ በተወረረችበት ጊዜ ከአሜሪካ የተገዛው ጦር መሳሪያ ታግዶ ህልውናችን አደጋ ውስጥ መግባቱ አይረሳም። ባለም አቀፍ ደረጃ የሚታወቀው ለጦር ሰራዊት የሚመደብ በጀት ከአንድ ሀገር አጠቃላይ ምርት ሁለት ፐርሰንት በላይ እንደማይበልጥ በመሆኑ ጦር ሰራዊቱ የራሱን ወታደራዊ ምርቶች እያመረተ የመንግስትን ባጀት ተጠባቂ ባይሆን የሚያስወቅስ ተግባር አይደለም፣ በሌሎች ሀገራትም የተለመደ ነው። ሆኖም ዋናው ጥያቄ ወታደራዊ ኢንዱስትሪዎቹ ለሲቪሉ ህዝብ ፍጆታ የሚውሉ ሸቀጦችንና አገልግሎቶችን ሳይቀር የሚያቀርቡ ነጋዴዎች በመሆናቸው ጦር ሰራዊቱን የጥቅም ግጭት ውስጥ በማስገባት የማይገባው ፖለቲካዊና ኢኮኖሚያዊ አጀንዳ እንዲኖረው አይገፋፉትም ወይ የሚለው ነው። መልሱ ቢያንስ በመርህ ደረጃ አዎ፣ ይገፋፉታል ይሆናል። አሜሪካን ጨምሮ ባደጉት አገሮች የግል ፋብሪካዎች ሳይቀሩ ከወታደራዊ ኢንዱስትሪዎች ጋር ሽርክና መስርተው ጦር መሳሪያ እያመረቱ ለጦር ሰራዊቱ እንደሚያቀርቡ ይታወቃል። በእኛ ሀገር ግን በተቃራኒው ወታደራዊ መሳሪያዎችንም ሆነ ለሲቪል ህዝብ ፍጆታ የሚውሉ ሸቀጦችንና አገልግሎቶችን በወታደራዊ ሞኖፖሊ ስር የመጠቅለል አዝማሚያ መታየቱ የኋላኋላ እጅግ አከባድ አደጋ ያስከትላል የሚለው ስጋት የሚጋሩ ብዙ ሰዎች ናቸው። ድርጊቱ ነጻ ገበያን መጻረሩ ብቻ ሳይሆን ጦር ሰራዊቱ በቀጥታ በወገንተኛ ፖለቲካ ውስጥ ያገባኛል እንዲል ያደርገዋልና፣ ዲሞክራሲና ህገ መንግስታዊነት ባልሰፈነበት ሀገር መሆኑ ደግሞ አደጋውን ያጎላዋል። ምዕራባውያን በኢትዮጵያ የዲሞክራሲ ጅማሮ ተስፋቸው ባይሟጠጥም በህገ መንግስቱ መሰረትም የጦር ኃይሉ ሙሉ ታዛዥነት ለሲቪሉ መንግስት ቢሆንም የሀገሪቱ ፖለቲካ አሁንም ለጦር ሰራዊት ጣልቃ ገብነት የተጋለጠ ስለመሆኑ ምሁራን በስፋት የመወያያ አጀንዳ ያደረጉት ከአቶ መለስ ህልፈት ጀምሮ ነው ማለት ይቻላል። በዚህ ረገድ ተጠቃሽ ኢትዮጵያውያን ምሁራን ፕሮፌሰር ተኮላ ሀጎስና የኢትዮጵያን ፖለቲካ በመተንተን የሚታወቁት ፕሮፌሰር መሳይ ከበደ ናቸው። በተለይ ፕሮፌሰር ተኮላ ለሀገሪቱ ፖለቲካዊ ችግሮች ብቸኛውና የመጀመሪያው መፍትሄ ወታደራዊ መፈንቅለ መንግስት መሆኑን እስከመጠቆም ደርሰዋል። እንደ ፕሮፌሰር ተኮላ የመፈንቅለ መንግስት አቀንቃኝ ባይሆንም ፕሮፌሰር መሳይም በቅርቡ ባስነበቡት አንድ መጣጥፍ መንግስት አሁን እያደረገ ያለው ነገር በሙሉ መፈንቅለ መንግስትን የሚጋብዝ ነው ይላሉ። ሆኖም ግን ወታደራዊ መፈንቅለ መንግስት አሁን ያለውን ስርዓት በሌላ ቅርጽ ከማስቀጠል ያለፈ ፋይዳ እንደማይኖረውም ይሞግታሉ። ታዋቂውን ምሁር ሬኔ ሌፎርትን ጨምሮ ሌሎችም የቅርብ ታዛቢዎች ጦር ሰራዊቱ አንጻራዊ ነጻነት ስለመጎናጸፉ የሚናገሩት በአቶ መለስ ሕልፈት ማግስት የህወሓት የፖለቲካ የበላይነት ቀንሷል ብለው በማመናቸው ነው። ይህን መካድ ባይቻልም በሌላ በኩል ግን ጦር ሰራዊቱ ፖለቲካዊ ሚና ለመጫወት ምን አይነት ጥንካሬዎችና ውስንነቶች እንዳሉበት መፈተሽ ያስፈልጋል። እንደሚታወቀው ማንኛውም ጦር ሰራዊት የፖለቲካ ማህበራዊ መሰረት ስለሌለው የከባድ ሚዛን ፖለቲካ ተዋናይ ለመሆን ቢያንስ ሶስት መሰረታዊ ነገሮችን ማሟላት ያስፈልገዋል። በመጀመሪያ ደረጃ ጦር ሰራዊቱ የኢኮኖሚያዊ ኢምፓየር ባለቤት መሆን ያስፈልገዋል። በኢኮኖሚያዊ አቅሙ የተራቆተ ማንኛውም ጦር ሰራዊት ከባድ ሚዛን ፖለቲካዊ ተዋናይ ለመሆን ይቸግረዋልና፣ በሁለተኛ ደረጃ የካበተ ወታደራዊ ተቋማዊ ልምድና ባህል ያስፈልገዋል። ልክ እንደ ታይላንድ፣ ግብጽ፣ ናይጄሪያ፣ ቱርክ ወይም በርማ ጦር ሰራዊት አይነት። ሆኖም በዚህ በኩል የኢትዮጵያ ጦር ሰራዊት እዚህ ግባ የሚባል ልምድ የለውም። ኢህአዴግ በ1983 ዓ.ም ረት አዲስ አበባን በተቆጣጠረ ማግስት ነባሩን ግዙፍ ጦር ሰራዊት ሙሉ በሙሉ ስለበተነው የአሁኑ ጦር ሰራዊት ከድሮ የወረሰው ተቋማዊ እሴትም ሆነ ፖለቲካዊና ወታደራዊ ልምድ እንደሌለው ይታወቃል። መቼም አቶ መለስ ሙሉ ለሙሉ ሊቆጣጠሯቸው የሚችሏቸውን የጦር መኮንኖች በአመራር ላይ አስቀምጦ መሄዳቸውም እሙን ነው። በኢትዮ ኤርትራ ጦርነት ማግስት ጀነራል ጻድቃን ገብረተንሳይን ከጠቅላይ ኤታማዦርነት ሹም፣ እንዲሁም ጀነራል አበበ ተክለ ሃይማኖትን ካየር ኃይል አዛዥነት ያነሱበት ሁኔታም ይህንኑ ያስታውሰናል። ያ ያልተጠበቀ ድርጊት ለቀሪዎቹ መኮንኖች መልእክት አስተላልፏል። በሦስተኛ ደረጃ ደግሞ ጠንካራ ሀገራዊና ዓለም አቀፋዊ ፖለቲካዊ ንቃተ ህሊና ያስፈልገዋል። የሀገራችን ጦር ሰራዊት አመራር ግን ሀገራዊ፣ አካባቢያዊና ዓለም አቀፋዊ ጂኦፖለቲካዊ ፍላጎት ለማራመድ የሚያስችለው ብቃት ያለው ስለመሆኑ መናገር ያዳግታል። የሀገሪቱ ጦር ሰራዊት በዓለም አቀፍ ሰላም ማስከበር ተልእኮዎች መልካም ዝና ቢኖረውም ይህ ዓለም አቀፍ ልምድ ግን የአመራሩን ፖለቲካዊ ወታደራዊና ብቃትና ንቃተ ህሊና ስለማዳበሩም ሆነ በጠቅላላው ጦር ሰራዊት ላይ እሴት ለመጨመር በሚያስችል ደረጃ ተቋማዊ ስለመደረጉ አስተማማኝ ማስረጃ ማየት አልተቻለም። በአራተኛ ደረጃ ጠንካራ ተቋማዊ አንድነት፣ ዲሞክራሲያዊ ህገ መንግስትን መሰረት ያደረገ ወታደራዊ ኢንዶክትሪኔሽን ሊኖረውም ይገባል። ሆኖም የሀገራችን ጦር ሰራዊት ተቋማዊ አንድነቱን የሚጎዱ በሰራዊት ምልመላ፣ በማዕረግ እድገት አሰጣጥ፣ በአመራሩ ተዋጽኦ ጥራትና ብቃት ዙሪያ የሚታዩ ድክመቶች እንዳሉበት በተደጋጋሚ ሲነሳ ይደመጣል። የተቃኘበት ኢንዶክትሪኔሽንስ ሰራዊቱን ለህገ መንግስቱ ብቻ ወገንተኛ እንዲሆን የሚያበቃው ነውን ወይንስ ስልጣን ላይ ያለውን መንግስት የሚያስጠብቅ ነው የሚለው አጠራጣሪ ሆኖ ቀጥሏል። በነገራችን ላይ አቶ መለስ በህወሀት ክፍፍል ወቅት የጦር ሰራዊቱ ከፍተኛ መኮንኖች በፓርቲው ግምገማ እንዲሳተፉ ማድረጋቸው ምን ያህል አደገኛ እንደሆነ ማስታወስ ያስፈልጋል። ወታደራዊ ኢንዱስትሪዎቹ ግዙፍ ሀብት እያካበቱም ቢሆንም የጠቅላላ ወታደራዊ ኑሮ ስለመሻሻሉ ግን ምንም የሚታይ ነገር የለም። ይህ ደግሞ ውላድሮ በአመራሩና በተራ ወታደር መካከል ቅራኔ የመፍጠሩ አይቀሬ ነው። ከዓመታት በፊት ከዓለም አቀፍ ሰላም ማስጠበቅ ተልዕኮ የተመለሱ ወታደሮች ተገቢው ክፍያ አልተፈጸመልንም ብለው ለአጭር ጊዜም ቢሆን ማመጻቸው ይህንኑ ስጋት ያጠናክራል። በተለይ ቅራኔዎች ብሔረሰባዊ ይዘት ከያዙ የሰራዊቱን መፈረካከስም ሊያስከትሉ ይችላሉ። በእርግጥ ጦር ሰራዊቱ የተመሰረተበት ወታደራዊ ፍልስፍና ተከላካይነት እንደሆነ ይነገራል። ሆኖም ከኢትዮ ኤርትራ ጦርነት ወዲህ የአጥቂነት ባህሪ መላበስ ጀምሯል። በሶማሊያ የሚያደርገው ድንበር ዘለል የአጥቂነት ዘመቻም በአገሪቱ ታሪክ የመጀመሪያው ነው። በሉዓላዊቷ ኤርትራ ላይ መንግስት የሚከተለው ፖሊሲም በኃይል የመንግስት ለውጥ ማምጣትን የሚጨምር እንደሆነ ይታወቃል። ይህ ደግሞ የሚተገበረው በጦር ኃይሉ ነው። እንግዲህ ጦር ሰራዊቱ በመሰሉ ውስጣዊ ሁኔታዎች ውስጥ ይገኛል። በአንጻሩ ደግሞ ጦር ሰራዊቱን ወደ ፖለቲካ ጎትተው ሊያስገቡ የሚችሉ ሶስት ውጫዊ ምክንያቶችን መጥቀስ ይቻላል። አንደኛ፣ መጠነ ሰፊ ሀገራዊ ፖለቲካዊ ቀውስ፣ ሁለተኛ፣ በኢህአዴግ ውስጥ የሚፈጠር ድርጅታዊ ቀውስ እና በሶስተኛ ደረጃም በኢትዮጵያና ኤርትራ መካከል በድጋሚ የሚቀሰቀስ ጦርነትን ማንሳት ይቻላል። በድርጅት ደረጃ ሲታይ አቶ መለስ እንዳሰቡት የኢህአዴግን ውህድ ፓርቲ ሳያደረጉት በመቅረታቸው ድርጅቱ ለውስጣዊና ውጫዊ ቀውስ እንደተጋለጠሙን ነው። ድርጅቱ በባህሪው ውስጠ ዲሞክራሲ ስለሌለውና በአወቃቀሩም የብሄር የብሄር ተኮር ድርጅቶች ግንባር በመሆኑ በተለይም ደግሞ የድርጅቱ የጡት አባት አቶ መለስ በሌሉበት ሁኔታ ራሱን ለማደስና የፖሊስ ማሻሻያ ለማድረግ ያለው እድል የተሟጠጠ ይመስላል። በግንባሩም ውስጥ የስልጣንና ሀብት ክፍፍልን ማዕከል ያደረጉ ፖለቲካዊ ቀውሶች የመነሳት እድላቸው ከፍተኛ ነው። ድርጅቱም እስካሁን የሀገሪቱን ሁለንተናዊ ህይወት ስለተቆጣጠረ ውስጣዊ ቀውሶቹ በቀጥታ ለሀገራዊ መጠነ ሰፊ ቀውስ ምክንያት የመሆን እድላቸውም ሰፊ ነው። እንዲህ አይነት ቀውሶች ደግሞ ጦር ሰራዊቱን ወደ ፖለቲካ የመሳብ አቅም ይኖራቸዋል። የኢህአዴግ መራሹ መንግስት ሁኔታ በማገነኖችና ወታደራዊ ገዢዎች የተጠነሰሱትን የምስራቅ እስያ ልማታዊ መንግስታት ፈለግ መከተል እንደሆነ ምሁሩ ሬኔ ሌፎርትና ፕሮፌሰር መሳይ ከበደ ያስረዳሉ። በእርግጥ ልማታዊ መንግስት ወታደራዊ መልክ ያለው ጠንካራና ጥብቅ ተዋረዳዊ አደረጃጀትን ይጠይቃል። መሰረታዊው ጥያቄ ግን ኢህአዴግ ወደ ወታደራዊ አገዛዝ የሚያዘነብለው እውነተኛ ልማታዊ መንግስትን መስርቶ የሀገሪቱን ልማት ለማፋጠን ነው ወይስ ስልጣን ለማራዘም ነው የሚለው ነው። ሆኖም የትኛውም አላማ ቢኖረው እስካሁን ባለው ሁኔታ በኢትዮጵያ ልማታዊ መንግስትን የሚያስተናግድ ድርጅታዊ፣ መንግስታዊ፣ ሀገራዊ፣ ፖለቲካዊ እና ኢኮኖሚያዊ ነባራዊ ሁኔታዎች እንደሌሉ ብዙ ታዛቢዎች ይገልጻሉ። መንግስት የፖለቲካ ምህዳሩን በከፍተኛ ሁኔታ በማጠበብ ብቻ ሳይወሰን በዘንድሮ ብሔራዊ ምርጫ እንኳ የፌዴራሉን ፓርላማና የክልል ምክር ቤቶችን መቀመጫዎች ሙሉ በሙሉ ለመቆጣጠር መድፈሩ ስልጣንን በብቸኝነትና በማናቸው መንገድ ተቆጣጥሮ የመቆየት ፍላጎትን ያሳያል። የሰብዓዊ መብቶች ይዞታም ስለማሽቆልቆሉ ዓለም አቀፍ የሰብዓዊ መብት ተሟጋች ድርጅቶች በተደጋጋሚ የሚገልጹት ነው። ሁኔታው አሁን ካሉትም በላይ በሰላማዊ ትግል ተስፋ የቆረጡ በርካታ ነፍጥ ያነገቡ አማጽያን እንዲፈጠሩ ሊያደርግ ይችላል። ያኔ ደግሞ ሲቪሉ አመራር ከምንጊዜውም በበለጠ ወታደራዊ መዋቅሩንና ወታደራዊ መፍትሄዎችን የሙጥኝ ማለቱ አይቀርም። በአንጻሩ ግን ቀደም ብለው ከተነሱት ነጥቦች አንጻር ሲታይ ድርጅታዊና ሀገራዊ ቀውሶች ቢከሰቱም ጦር ሰራዊቱ ራሱ ከቀውሱ ነጻ የመሆን እድሉ አነሳ ነው። ስለሆነም ቀውሶችን ተቋቁሞ የስርዓቱ መድህን ላይሆን ይችላል። ለዚህም ይሆናል መጠነሰፊ ድርጅታዊና ሀገራዊ ቀውሶች ከመፈጠራቸው በፊት ለወታደሩ ፖለቲካዊ መድላድሉን አይደሉን ማጠናከር የተፈለገው። ከዚህ በኋላ ሲቪሉ መንግስት የጦር ሰራዊቱን ኢኮኖሚያዊ ኢምፓየርና ፖለቲካዊ ሚና ለመገደብ ፍላጎትም አቅምም አይኖረውም። ሆኖም ግን ጦር ሰራዊቱ ራሱ ካሉበት ውስንነቶችና ከኢህአዴግ መራሹ መንግስት ጋር ካለው ጥብቅ ቁርኝት አንጻር ሲውል መንግስቱን በኃይል ገልብጦ ስልጣን ሊይዝ ይችላል ብሎ ማሰብ የዋህነት ይሆናል። ይልቁንስ ሀገራዊና ድርጅታዊ ቀውሶች ባንዣበቡ ቁጥር የኢህአዴግ መራሹ መንግስት በመልካም ፈቃዱና በልማታዊ መንግስት ሽፋን ሰራዊቱን ወደ ፖለቲካ በመሳብና ጥምር የሲቪልና ወታደራዊ አገዛዝ በማስፈን ስልጣኑን ለማራዘም ሊሞክር ይችላል። ምዕራባውያን አጋሮችም ቢሆኑ በዋናነት የሚፈልጉት የኢትዮጵያን መረጋጋት ስለሆነ ግብጽ ላይ እንዳደረጉት ሁሉ ተቃውሞ ላይ ይኖራቸው ይችላል። መቼም ከኢትዮ ኤርትራ ጦርነትና የህወሀት ክፍፍል በፊት ለጦር ሰራዊቱ ግንባታ እምብዛም ትኩረት ያልሰጡት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከህልፈታቸው በፊት ጦር ሰራዊቱ የኢኮኖሚ ኢምፓየር እንዲገነባ መሰረቱን ሲጥሉለት፣ ፖለቲካዊ ፍላጎቱም እንዲነቃቃ ሲያደርጉት ይህንን ሁሉ ታሳቢ አድርገው ይሆናል። ቻላቸው ታደሰ ለዋዜማ ሬዲዮ።